አውሮፓን ቀስፎ የያዘው በረዷማው የአየር ሁኔታ የጋናውን ፕሬዚዳንት ናና አኩፎ አዶን የጀርመን ጉብኝት አላደናቀፈም። ሆኖም ሊደረግላቸው የነበረው ወታደራዊ አቀባበል በዚሁ ምክንያት ቀርቷል። ጋና በምዕራብ አፍሪካ የአርአያነት ገጽታ የገነባች ሀገር መሆኗን የጀርመን መራሂተ መንግስት አንጌላ ሜርክል ገልጸዋል። ሁለቱም ፖለቲከኞች በሀገሮቻቸው መካከል የኢኮኖሚ ትብብሩን ማስፋፋት እንደሚፈልጉ አመልክተዋል። ምንም እንኳን ጋና አምስት መቶ ሰማኒያ አራት ሚሊየን ዩሮ ገደማ በሚደርስ የንግድ ልውውጥ በአፍሪካ የጀርመን ተፈላጊዋ ተጓዳኝ ብትሆንም ከሌላው ዓለም ጋር ሲነጻጸር ግን አነስተኛ ነው። እናም የጋናው ፕሬዚደንት ከእርዳታ ይልቅ ከጀርመንም ሆነ ከሌሎች ሀገራት ጋር የሚኖራቸው ግንኙነት በንግድና በመዋለንዋይ ፍሰት ላይ ቢሆን እንደሚመርጡ ነው ያመለከቱት። ከጀርመንም ሆነ ከሌሎች የበለጸጉ ሀገራት ጋር የሚኖረን ትስስር ከእርዳታ ይልቅ በንግድና በመዋለንዋይ ፍሰት ላይ እንዲሆን እንፈልጋለን። እርዳታ የመቀበሉ ዘመን ለሀገሮቻችን ልማት ጠቃሚ አልነበረም ብለን እናስባለን። ይህም ድጋፍ የመፈለግ አስተሳሰብን ፈጥሯል። ይህ ደግሞም እኛን አልጠቀመ ሁለቱም ሀገራት የውጭ የግል ባለሀብቶች ትኩረት ወደ አፍሪቃ ቢሳብ ይሻሉ። ጀርመን የቡድን ሀያ ፕሬዚደንት በነበረችበት ወቅት የመሰረተችው ኮምፓክት አፍሪካ የተባለው የትብብር መድረክ ይህንኑ እንዲያመቻች የተቀየሰ ነው። ከፕሬዚደንት አኮፎ አዶ ጋር ከተነጋገሩ በኋላ ሜርክል የጀርመን የግል ባለወረቶች ወደ ጋና እንዲሄዱ ለማድረግ እያበረታቱ እንደሆነ ገልጸዋል። የጋና የገንዘብ ሚኒስቴር ኮምፓክት ስኬታማ እንዲሆን አብሮ በመስራት ላይ ይገኛል። በተለይም ጋና ውስጥ አስፈላጊ ማሻሻያዎችን በማድረግ ረገድ ማለት ነው። በእኛ በኩልም የጀርመን የግል ባለሀብቶች ወደ ጋና በመሄድ ፕሮጀክቶቻቸውን ተግባራዊ እንዲያደርጉ በመግፋፋት ላይ ነን። እስካሁን ያለው በጣም ትንሽ ነው። ሜርክል አክለውም በመጪው የመጸወራትም የኮምፓክት አፍሪካ አባል ሀገራት በዚሁ ጉዳይ ይመክሩ ዘንድ በርሊን ላይ ስብሰባ እንደሚጠሩ ከወዲሁ አስታውቀዋል። እስካሁን ግን በዚህ ረገድ ስብስቡ ያከናወነው ተጨባጭ ነገር የለም። የጀርመን የአፍሪቃ ፖሊሲ በዚህ ስብስብ ላይ ነፍስ እንዲዘራበት በአፍሪቃ የጀርመን የንግድ ማህበረሰብ ማህበር ሊቀመንበር ሽቴፈን ሊቢንግ አሳስበዋል። የጀርመን የንግድና ኢንዱስትሪ ምክር ቤት አፍሪካ ውስጥ ለሚንቀሳቀሱ ኩባንያዎች ከመንግስት የተሰጠ ተጨማሪ ዋስትና የለም ሲል ይወቅሳል። የፌደራል ጀርመን መንግስት በዚህ ላይ ቃል ቢገባም ከምርጫ ጋር በተያያዘው ረዥም ጊዜ በወሰደው የውስጥ ፖለቲካው ምክንያት እስካሁን ግን ተግባራዊ አልሆነም። በጋናም በኩል ቢሆን መንግስት ሊሰራቸው የሚገባ በርካታ ነገሮች አሉ። ከምንም በላይ የኃይል መቆራረጥ፣ ሙስና እና የሰራተኞች ዝቅተኛ የትምህርት ደረጃ የውጭ ባለሀብቶች ላይ ስጋት መፍጠሩ ነው የሚነገረው። ከኢኮኖሚ ጉዳዮች በተጨማሪም ሁለቱ መሪዎች ስደትን ለመከላከል በጋራ ለመስራትም ተስማምተዋል። የጋናው መሪ ወጣቶች በስደትና ሜዲትራኒያን ባህርን በማቋረጥ አቅማቸውን ከሚያባክኑ የበለጸገች ሀገር በመገንባቱ እንዲሳተፉ ጥሪ አቅርበዋል። ጀርመን የጥገኝነት ጥያቄያቸው ተቀባይነት ያላገኘ የጋና ዜጎች ወደ ሀገራቸው የሚመለሱበትን ሁኔታ እያፋጠነች ነው ሜርክል ይህን አስመልክተው ባለፈው ታህሳስ ወር እንዲነበር ያሉት በግዳጅ ከመመለስ አስቀድሞ በፈቃደኝነት የሚመለሱትን እናበረታታለን። በተቃራኒው ከጋና በርካታ ወጣቶች ለትምህርትም ሆነ ለሙያዊ ስልጠና ወደ ጀርመን እንዲመጡ ሁኔታዎች እንዲመቻቹ እንፈልጋለን። ሕገወጥ ስደተኝነትን መዋጋት ይኖርብናል። ሆኖም በአንጻሩ ለወጣቶች ሕጋዊ እድሎች እንዲከፈቱ እንፈልጋለን። ጀርመን ውስጥ በአሁኑ ወቅት ወደ ጋና ሊመለሱ ይችላሉ የተባሉ አራት ሺህ ገደማ ተሰዳጆች ይኖራሉ። የተመላሽ ስደተኞችን ሁኔታ ለማመቻቸትም አክራ ላይ በጀርመን ትብብር አንድ ማዕከል ተከፍቷል። እንዲያም ሆኖ የጋናው ፕሬዝደንት ወደ ጋና ይመለሳሉ የተባሉት ማንነት አስቀድሞ እንዲጣራ ጠይቀዋል።